ሁማን ራይትስ ዎች እንዳለው የኢትዮጵያ መንግስት የፖለቲካ እስረኞችን ለመፍታት የሰጠው ውሳኔ ተግባራዊ ካደረገ በኢትዮጵያ የተንሰራፈውን የፖለቲካ ጭቆና ለማስቆም ሁነኛ ጅምር ይሆናል። መንግስት በመግለጫ የተመለከታቸው የፖለቲካ እስረኞች የተመረጡ የፖለቲካ እስረኞችን ነው ወይስ በሀገሪቱ ያሉትን ሁሉ የፖለቲካ እስረኞች የሚል መግለጫው መጠይቅ አቅርቦ ውሳኔው ሁሉንም የፖለቲካ እስረኞች ሊመለከት እንደሚገባ አሳስቧል። መንግስት የሰብአዊ መብት አያያዙን የሚያሻሽሉ ሰላማዊ ሰልፎችን የመፍቀድና አፋኝ ሕጎችን የማሻሻል አይነት እርምጃዎችን ሊወስድ ይገባዋልም ብሏል። የሂዩማን ራይትስ ዎች የምስራቅ አፍሪካ ተመራማሪ ፌሊክስ ሆርን እንደሚለው የመንግስት መግለጫ ተስፋ ሰጪ ቢሆንም ድምዳሜ ላይ ለመድረስ ግን የመንግስትን ቀጣይ እርምጃዎች ማየት ያስፈልጋል። ውሳኔው የኢህአዲግ መንግስት አፋኝ ከሆነ ፖሊሲው ተላቆ ወደ መሻሻል እየመጣ መሆኑን ሊያመላክት ስለሚችል ተስፋ ሰጪ ነው። ግን ጥቂት መጠበቅ ሳይኖርብን አይቀርም። ለተግባራዊነቱ መጪዎቹን ሳምንታት ማየት አለብን። ጠቅላይ ሚኒስትሩ በገለጻቸው የተጠቀሙት የፖለቲካ እስረኞች ጉዳይ እውቅና ያላቸውን የተወሰኑ የፖለቲካ ታሳሪዎች ነው ወይስ በፖለቲካ አመለካከታቸው ሳቢያ ወህኒ የገቡ ሁሉንም የፖለቲካ እስረኞች በምላት ያጠቃልላል? ይሄ መልስ ያሸዋል። ይህም ሆኖ ግን እርምጃው አውንታዊ ነው ማለት ይቻላል። መንግስት የማዕከላዊ የወንጀል ምርመራን ዘጋለው ማለቱን እንደ መልካም ዜና እንደሚቆጥረው የገለጸው የሰብአዊ መብት ተቋሙ በማዕከሉ የሚገኙ እስረኞች ወደ ሌላ የማሰቂያ የምርመራ ማዕከል የሚሻገሩ ከሆነ ግን ውሳኔው ትርጉም አልባ ይሆናል ብሏል። ማዕከላዊ ለብዙ ሰዎች በኢትዮጵያ ያለውን የእስረኞች አያያዝ ለማሳየት በጉልህ የሚጠቀስ ነው። ነገር ግን በሀገሪቱ በርካታ የማዕከላዊ አይነት ማሰቃያዎች አሉ። ስቃ የደረሰባቸውን ሰዎች ቃለ መጠይቅ ስናደርግ የምንሰማቸው ታሪኮች በጣም ዘግናኝ ናቸው። መለወጥ ያለበት ይሄ መጥፎ አያያዝ ነው። ማዕከላዊ ተዘጋም አልተዘጋም፣ የጸጥታ ሰራተኞች የታሳሪዎችን የሰብዓዊ መብት ሊጠብቅ ይገባል። የዚህ አይነት ማሰቃያ ጣቢያ መዘጋቱ መልካም ቢሆንም ጠቅላይ ሚኒስትሩና መንግስታቸው ማድረግ ያለባቸው ወሳኝ ጉዳይ በመላው ሀገሪቱ ለሚገኙ የጸጥታ ሰራተኞች እስረኞችን ማሰቃየት ወንጀል መሆኑን በግልጽ መንገድ ነው። ይህን መጣስ ውጤቱ የከፋ መሆኑንም ለማሳየት በማዕከላዊ ወንጀል ሲፈጽሙ የነበሩ ሰዎች ላይ ምርመራ መጀመርና ክስ መመስረት ተገቢ እርምጃ ይሆናል። ዩማን ራይትስ ዎች በተለያዩ ጊዜያት ስለ ማዕከላዊ ወንጀል ምርመራና በውስጡ ስለሚፈጸሙ አሰቃቂ ወንጀሎች ሪፖርቶችን ሲያወጣ የቆየ ሲሆን ምዕራባውያን ሀገራትም የኢትዮጵያ መንግስት ላይ ግፊት እንዲያደርጉ ሲጠይቅ ቆይቷል። ታዛቢዎች እንደሚሉት በመንግስታቱ በኩል ይህ ነው የሚባል ግፊት ባይደረግም፣ ለዶቼቬሌ ሬዲዮ ለተጠናቀረው ዘገባ አክመል ነጋሽ ቶሮንቶ